ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን ወዳጅነት ያደሰ የ230 ሚሊዮን ዶላር የልማት ትብብር ስምምነት መፈራረሟን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። በዚህ ስምምነት በሚገኘው ገንዘብ በኢትዮጵያ የተለያዩ የልማት ስራዎች እንደሚከናወኑ ተመልክቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ ይዟል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያሰራጨው መግለጫ ዩናይትድ ስቴትስ በዓለም አቀፉ የልማት ድርጅቷ ዩኤስኤአይዲ አማካይነት ከኢትዮጵያ መንግስት የገንዘብ ሚኒስቴር ጋር ከ230 ሚሊዮን ዶላር በላይ አዲስ የልማት ትብብር ውል መፈራረሟን አብስረዋል። አክሎም ይህ ስምምነት የሚያመለክተው የአሜሪካ ሕዝብ ለኢትዮጵያውያን የተሻለ ጤንነት፣ ትምህርት፣ የግብርና ልማት፣ የኢኮኖሚ እድገት፣ መልካም አስተዳደርና በአጠቃላይ የማንሰራራት ብቃታቸውን ለመገንባት ያለውን ቁርጠኝነት ነው ብለዋል። ይህ በኢትዮጵያው የገንዘብ ሚኒስቴር ሚኒስትር ዴኤታ አቶ አድማሱ ነበበና በዩኤስኤአይዲ ተልእኮ ዳይሬክተር ሲን ጆንስ የተፈረመው የትብብር ስምነት በኢትዮጵያ ዘላቂ ልማት የቅርቡን የአሜሪካን መዋለን ዋይ መደበኛ የሚያደርግ ይሆናል። ይህ የዩኤስ ዓለም አቀፋዊ የልማት ድርጅት እገዛ ኢትዮጵያ በአጭር ጊዜ ውስጥ ምጣኔ ሀብቷን የመካከለኛ ገቢ ካላቸው ሀገሮች ጋር እንድትሰለፍ እንደሚረዳትም መግለጫው ይጠቁማል። የድርጅቱ የኢትዮጵያ ልዑካን ቡድን ዲሬክተር ሲን ጆንስ በፊርማው ሥነ ሥርዓት ላይ ይህ ስምምነት ከገንዘብ በላይ ነው። በሁለቱ አገሮች ህዝቦች መካከል ያለውን የሕዝብ ለሕዝብ መተጋገዝ በይበልጥ ማጠናከር ነው ብለዋል። ዩናይትድ ስቴትስ ላለፉት ሀያ ዓመታት በኢትዮጵያ ውስጥ ለዘላቂ ልማት ሥራዎች ከ13 ቢሊዮን ዶላር በላይ አፍሳለች። በኢትዮጵያ ትልቁ አለጋሽ አገርም ዩኤስ አሜሪካ እንደሆነች የኤምባሲው መግለጫ ይናገራል። መለስካቸው አማሃ لاميركا دمس راديو كاديس ابابا